ቀሲስ ሰለሞን ሮቢት፣ የዓለም አቀፍ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች አንድነት ምክትል ሰብሳቢ፣ ዲያቆን ዳዊት ታየ፣ የዓለም አቀፍ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች አንድነት የትምህርት ክፍል ኃላፊ፣ አቶ ውብሸት ከበደ ወንድሙ የዓለም አቀፍ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች አንድነት የሕዝብ ግንኙነት ኃላፊ። በቅድሚያ ቀሲስ ሰለሞን ይህንን ማህበር ወይም ድርጅት ማቋቋም ለምን አስፈለገ? እንዴት ነው የተቋቋመው? እግዚአብሔር ይስጥልኝ ወንድማችን፣ ይህን ዕድል ስለሰጣችሁን በማህበራችን ስም ምስጋና እናቀርባለሁ። ይህ ማህበር የተቋቋመው እንግዲህ በሁለት ሺ አስራ አንድ መንግስት ዋልድባን ገዳም በልማት ሰበብ በመድፈሩ ምክንያት ገዳማችን አይመካም በሚል በዚህ በአሜሪካ እና በካናዳ ወይም በአውሮፓ ያሉ ወጣቶች በስልክ በመወያየት የመሰረቱት ማህበር ነው። የተመሰረተው ዋልድባን ገዳም ለመታደግ በጊዜው የነበረውን ችግር አቅማችን በፈቀደ ለመቅረብ የሰላማዊ ሰስ እና ልዩ ልዩ ሌሎች ጽሁፎችን በማዘጋጀት ለምዕመናን ግንዛቤ በማስጨበጥ እንደዛ አይነት ስራ በመስራት ነው የጀመርነው። ነው የተመሰረተበትም ዋናው አላማ በቅድሚያ የዋልድባን ገዳም አቅማችን በፈቀደ ከጥፋት ለመታደግ ነው። በሌላ በኩል ደግሞ በመንግስት በኩል በዚያ አቅጣጫው በቤተ ክርስቲያናችን ላይ በሃይማኖታችን ላይ የሚሰነዘሩት ጥቃቶች የተለያዩ በመሆናቸው ይሄ ጉዳይ በዋልድባ ገዳም ላይ ብቻ የሚቆም ስላልሆነ አንድነት ፈጥረን ተሰባስበን በደራይተን አይተን በየጊዜ በቤተ ክርስቲያናችን ላይ በምዕመኖቻችን ላይ የሚሰነዘረውን ጥቃት አቅም በፈቀደ መጠን ምዕመናንን በማስተባበር ግንዛቤ በመባትቸበት መከላከል አለብን ከሚል መነሻ ሀሳብ ነው ተገናኝተን ይህን ማህበር ለማቋቋም የቻልነው እና መነሻው ይሄ ነው ማለት ነው። ዲያቆን ዳዊትስ የማህበሩ አባላቶች እነማን ናቸው? በዚህ በዓለም አቀፉ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች አንድነት ማህበር ውስጥ አባል የመሆኑና የማይሆኑ መመዘኛዎች አሉ? ገደቦች አሉ? ወይስ ለሁሉም ኢትዮጵያ ኦርቶዶክስ እምነት ተከታዮች ሁሉ ክፍት ነው? ለሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማንያን ክፍት ነው። ቤተ ክርስቲያኒቱ የሁላችን ናተኛ የቤተ ክርስቲያን ነን። ስለዚህም ለሁሉም አባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ሁሉ አባል የመሆን መብት አላቸው። አቶ ውብሸት እስካሁን ምን ያህል አባላት አላችሁ? ማህበሩ ከተቋቋመ ጀምሮስ ምን የከወነ ያላቸው አስተዋጽኦዎች አሉ? ለአብነት የሚነቀሱ። እግዚአብሔር ይስጥልን ስለተሰጠን እድል። እንደሚታወቀው በቤተ ክርስቲያናችን ላይ የሚደርሱ ጥቃቶች ከዚህ ወደ ጊዜ እየጨመሩ መምጣታቸው በጅማ ባሩሺ ባህረ በጎጃም በጎንደር እና በተለያዩ ሀገራችን ክልሎች ቤተክርስቲያችን ላይ የሚደርሰው ጥቃት እያየለ መምጣቱ ቤተ ቤተክርስቲያንን የሚታደዳት ከዚህ ጥቃት የሚከልልላት አካል ያስፈልጋል። ሌሎች አካሎች አሉ ለቤተክርስቲያን የሚሰሩ ነገር ግን ይህንን ሳይድ የሚሸፍን ስለሌለ ነው የተቋቋሙ ነው እና አላማችን ቤተክርስቲያናችን ግልጽ በሆነ መንገድ ለሁለት እንደዚሁም በተለያዩ ክፍሎች መከፈሏ በፖለቲካና በፖለቲከኞች ወይም በገዢዎችና በተቃዋሚዎች ስር መውደቋ የመናፍቃን ስጉር ውጊያና የአክራሪዎች ግልጽ የሆነ ወረራ ውጊያ በመምጣቱና የቤተ ክርስቲያንና የገዳማት አድባራት በልማት ሰበብ መነጠቃቸው ወዘተ ነው። ይህንን ማህበር እንድናቋቁም ያደረገን ህዝቡ በተለያየ በመላው ዓለም እንደ ጨው የተበተነው የተዋሕዶ ልጆች በቤተ ክርስቲያን ላይ የደረሰው ችግር ከጊዜ ወደ ጊዜው እያሳሰበው በመምጣቱ ይህንን እድል ሲያገኝ ቀጥታ ከእኛ ጋር በቴሌኮንፈረንስ እና በተለያዩ ሶሻል ሚዲያዎች ቀስቅሰን ተገናኝተን ችግሩን ነገርን። ቅድም አባታችን እንዳሉት በተለያየ ህትመት ችግሮቹን ካሳወቅም በኋላ መመናኑ ከየሴቱ ከአሜሪካም፣ ከካናዳም፣ ከአውሮፓ፣ ከደቡብ አፍሪካ ከአረብ ሀገር ጭምር ለአባቶች እርዳታ በማድረግ አባቶች በአታቸውን ለቀው እንዳይወጡ ያው ታርጌት ሲደረገው የዋልድባ ገዳም ነበረ። ከዋልድባ ገዳም ቀጥሎ፣ በነገራችን ላይ እያንዳንዱ ገዳም ታርጌት ነበር በመንግስት ማለት ነው። እንደሚታወቀው በአሁኑ ሰዓት በስልጣን ላይ ያለው መንግስት ቤተክርስቲያናችንን ለማጥቃት ፕሮግራም አርጎ ከድሮ ጀምሮ ገና ስልጣን ላይ ከመውጣቱ በፊት ፕሮግራም አርጎ ስለመጣ ቤተክርስቲያናችን ከድሮ እስከ ዘንድሮ አደጋ ላይ ነች እና ያንን የሚከላከል አካል የለም። ስለዚህ ህዝቡ ይሄንን ተደርቶ አስተዋጽኦ እንዲያደርግ በቀሰቀስ ነው መሰረት ህጋዊ ፍቃድ በአሜሪካን ሀገር አውጥተን አካውንት ከፍተን ግልጽነትና ተጠያቂነት ያለው አሰራር ዘርግተን ምዕመናኑ በዛ መልኩ ገንዘብ አዋጥቶ እነዚህ ገዳማት ይሄ በዋልድባ ስር ያሉ ሶስት ገዳማት ናቸው። የአብረንታንት፣ የዳልሻና የሰቋር ናቸው። እነዚህ ሶስት ገዳማት እንዳይበተኑ፣ እንዳይፈቱ የገንዘብ ድጋፍ አድርገናል ማለት ነው። በተለይ የዳልሻ ገዳም በአሁኑ ሰዓት የሰው እጅ አይጠይቁም። ለልብስም ሆነ ለቀለብ ለአመት ልብሳቸውም ሆነ ለቀለባቸው እርዳታ መለመን አቁመው እንደውም አሁን ትልቅ ህንጻ ቤተክርስቲያን ገንብተዋል። የጊዮርጊስ ቤተክርስቲያንን አድሰው ሊያስመርቁ ነው። የሰቋልንም በተመለከተ ከፍተኛ እርዳታ አድርገንላቸው ከልመና ወጥተዋል። አብረንታንትም እንደዚሁ ረድተን ነበር። እንደሚታወቀው አብረንታንት በትግራይ ክልል ስር ስለነበረ በፍጥነት ገዳም ውስጥ ያሉ አባቶችን ደብድበው አስወጥተው አስረው የመንግስት ኃይሎች በቦታው ላይ የአብረንታንትን ሙሴና እቃ ቤት በኢህአዴግ ወይም ደግሞ በገዢው መንግስት ቆብና ቀሚስ ሰርሶላቸው አስተዳዳሪ እንዲደረጉ ተደርገው ገዳሙን በእጃዝሩ በአሁኑ ሰዓት መንግስት እያስተዳደረ ይገኛል ማለት ነው። ስለዚህ የአንድን ገዳም በገንዘብ ለመርዳት አልቻልንም። ምክንያቱም ለገዳሙ ገንዘብ ብንረዳ ተጠምዙ ለሌላ ጉዳይ እንደሚውል መረጃ ስለደረሰን እነዚህን ዳርሻና ተቋረን በሚገባ እረርተናል። እንደዚሁም ደግሞ ሳውዲ አረቢያ ያው ውለታዋን ረስታ ዜጎቻችንን እየደበደበች በምታስርበት ጊዜ ሪፖርት በምታረግበት ጊዜ ለእነሱ ተረጂዎች፣ እንዲሁም ገንዘብ ረድተናል። በሀገር ውስጥም እንደዚሁ የቤተክርስቲያንን አስተዳደር ለማሻሻል ጥረት የሚያደርጉ ተማሪዎችን በደል በደረሰባቸው ጊዜ እንደዚሁ ገንዘብ ለመርዳት ችለናል። ሌላው ደግሞ ለሊቢያ ሰማዕታት ቤተሰቦች እንደዚሁ የተወሰነ ገንዘብ ለመርዳት ችለናል። በዚሁ ደግሞ ለደቡብ አፍሪካ ውስጥ አሁን ሁሉላችን እንደምታውቁት በደረሰ በኢትዮጵያ ላይ በደረሰው ጥቃት ለተጎጂዎቹ ለመድረስ ሞክለናት። እንግዲህ በመላው ዓለም የሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ልጆች በቤተ ክርስቲያናቸው ላይ የሚደረገውን ጥቃት አውቀውና ተገንዝበው እጅ ለእጅ ተያይዘን የአጵሎስ የጳውሎስ ሳንባባል፣ ስደተኛ ገለልተኛ ሳንባባል፣ የኢትዮጵያ ሳንባባል የአንድ የቤተ ክርስቲያን ልጆች ነን እና ከአንድ ማጠን ከማጠን ዮርዳኖች ከአንድ አብራት ከአብራት ከመንፈስ ቅዱስ የተወለድነው አንድ ያደርገናልና በዚህ አንድነት ውስጥ እንደ ቤተ ክርስቲያናችን አጥር ቅጥር እንሆን ብለን ተነስተን አሁን የጠቀስኳቸውን ምናልባትም በዝምጠኑ ለአብነት ያክል የጠቀስኳቸውን ቁም ነገሮች ለመስራት በቅተናል ማለት ነው። ዲያቆን ዳዊትስ አሁን አቶ ውብሸት ህዝብ ግንኙነት ኃላፊውን ካታ ነገሮችን አንስተዋል። በሀገር ውስጥም ሆነ ከኢትዮጵያ ውጪ ላሉ ኢትዮጵያውያን ወገኖች የእናንተ ማህበር ስለከወናቸው አንዳንድ አስተዋጽኦዎች አንስተዋል። በዛ ውስጥ በምትኖርበት በሀገር አሜሪካ ስለራሳችሁ ለምእመናን ወይም ለአባላቱ ምን ያደረጋችሁት አስተዋጽኦች አሉ? የማህበሩ ፋይዳው ምንድን ነው? በሀገር አሜሪካ ለሚኖሩ ምእመናን እግዚአብሔር ይስጥልን። ሀገር አሜሪካን ለሚኖሩ ምእመናን ይህ ማህበር ትልቁ ተግባሩ ትልቁ ተልእኮ ቀደም ብለው አባታችንም እንደተናገሩት ግንዛቤ ማስጨበጥ ነው። በውጭ ያለው ኢትዮጵያዊ ከቤተ ክርስቲያኑ ጋር ያለው ቁርኝት የጠበቀ ቢሆንም እንኳን በኢትዮጵያ በቤተ ክርስቲያኑ ላይ በገዳማቱ ላይ በአድባራቱ ላይ እየደረሰ ያለውን ነገር ለማወቅ እድል እየተነፈገና እየተከለከለ ነው ያለው። የስሚ ስሚ የሚሰማው ነገር ይኖር ይሆናል። በተጣራ መልኩ ግን የሚሰማቸው ነገሮች አይኖርም። በቤተ ክርስቲያን ላይ የሚደርሰውን ጥቃት እንዳይወጣም ውሸት ነው ተብሎ ወዲያውኑ ማስተባበያ ይተላለፍለታል። ከዚህም አንጻር አንደኛ ምእመናኑ ማንነታቸውን ክርስቲያኖቹ ማንነታቸውን አውቀው ቤተ ክርስቲያናቸውን አውቀው ለማንነታቸው ለቤተ ክርስቲያናቸው እንዲቆሙ ግንዛቤ መስጠት የዚህ ማህበር ትልኮ ነው። ያንም ለማድረግ ሲጥር ቆይቷል። ይህንም ለማድረግ ዘወትር ሐሙስ የስልክ ኮንፈረንስ አለ። በዛ ላይ አባላት ተሰባስበው ወቅታዊ ሁኔታዎች ላይ ይወያያሉ፣ መንፈሳዊ ትምህርት ይሰጣቸዋል። ይህ መንፈሳዊ ትምህርትም ትምህርት ሃይማኖትን የቤተ ክርስቲያን ስርዓትን ሁሉ ያካተተ ትምህርት ነው። ከዚህ በተጨማሪ ጉባኤዎች በየቦታው እየተዘጋጁ ከዋሽንግተን ዲሲ ጀምሮ እንደ ሚኒያፖሊስ በካሊፎርኒያም እንደዚሁ በእነ ሳንዲያጎ በተለያዩ ከተሞች ጉባኤዎች እየተደረጉ ምእመናን ስለ ቤተ ክርስቲያናቸው ግንዛቤ እንዲያገኙ ለቤተ ክርስቲያናቸው ለሀገራቸው እንዲቆሙ ጥረት ይደረጋል። በአጠቃላይ አሜሪካ ላለው ምእመን ቤተ ክርስቲያኒቱን እንዲያውቃት ቤተ ክርስቲያኒቱን እንዲያስባት ለቤተ ክርስቲያኑ እንዲቆምላት ህልውናው ከቤተክርስቲያን የተቆራኘ የቤተክርስቲያኑ ህልውና የእሱ ህልውና መሆኑን ተገንዝቦ አውቆ የአባቶቹ ልጅ እንዲሆን ማሳሰቢያ እየተሰጠው ነው፣ ማስታወሻ እየተነገረው ነው። በዚህ ማንነት ላይ ጸንቶ እንዲቆምም ከፍተኛ ግፊት እየተደረገ ነው። ይህ ነው በዚህ በሰሜን አሜሪካ ላለው ኢትዮጵያዊ ተዋህዶዊ የምናደርገው ኢትዮጵያ ላለውን ተገቢው ድርሻ ስናስ ቀደም ብሎ በወንድማችን በውሸት የተተነተነውን ስናደር እዚህ ሰሜን አሜሪካ በቅርብ በምናገኘው ረገድ ደግሞ እነዚህን ግንዛቤዎች መስጠት ነው። መንገዱን ለማስታወስ የምፈልገው ኢትዮጵያ ሀገራችን በቤተ ክርስቲያናችን፣ ቤተ ክርስቲያናችን በሀገራችን ከሌላው ሀገር የተለየ ገጽታ አለን። እኛ ኢትዮጵያውያን ተዋህዶውያን ሀገራችን በሃይማኖታችን ናት፣ ሃይማኖታችንም በሀገራችን ናት። ስለዚህም እነዚህን የተዋህዶ ክርስቲያን ይህንን በሚገባ ተገንዝቦ ለሀገሩ ለሃይማኖቱ እንዲቆም እየደረሰ ያለውንም እንዲገነዘብ ማሳሰብ በአሁኑ ጊዜ እየተደረገ ያለውም ሕንፃ እየተገነባ ኢትዮጵያዊነትና ማንነት ግን እየፈረሰ መሆኑን ጭምር ማስገንዘብ ማሳሰብ የማህበሩ ተልእኮ ነው። ይህንንም እያደረገ ነው ያለው። እግዚአብሔር ያክብርልኝ። ቀሲት ሰለሞን የሚያውቁት የዋልድባ ገዳም ታላቅ ታሪክ ያለው ነው። በኢትዮጵያ ውስጥ በመንፈሳዊ እምነት ተከታዩ ዘንድም ሆነ እንደዚሁ በሌሎች ባለሙያዊ ዘንድም ሆን በኢትዮጵያ ቅርስነት ትልቅ ቦታ ያለ ነው። ዩ ነገስታት ሁሉ ለዛ ገዳም በርካታ አስተዋጽኦ አድርገዋል። በርካታ ተአምራትም በአማኒዎች ዘንድ መፈጸሙ እና ሰዎችም ፈውስ ማግኘታቸው ብዙ ይነገራል። ወልድባ ገዳምን ለማያውቁ ሰዎች ዋልድባ ገዳም የሚገኘው የት ነው? አመሰራረቱስ ምንድን ነው? ካስመዘገባቸው ታላላቅ ተአምራዊ ገድሎች ውስጥ ውስጥ የሚያነሷቸው ምን ይሆናል? የዋልድባ ገዳም የሚገኘው በሰሜን ጎንደር ነው። ወደ ትግራይም ይዋሰናል። በጣም ሰፊ ነው። የዋልድባ ገዳም ሁላችን እንደ ታሪክ እንደምናውቀው በጣም ሰፊ ነው ገዳሙ አመሰራረቱም በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰረተ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብጽ በሚሰደድበት ጊዜ በእናቱ በድንግል ማርያምና ከሰሎሜ እንዲሁም ከቅዱስ ዮሴፍ ጋር ወደ ግብጽ በሚሄዱ ጊዜ በኪደተ እግሩ የረገጠው ቦታ የባረከው ቦታ እንደሆነ ተመዝግቦ እናገኛለን። ከዛን ጊዜ ጀምሮ እንደተመሰረተ የተጻፈ ታሪክ አለ እና ገዳሙ በጣም ብዙ ቅዱሳን ያሉበት፣ ብዙ ባህታውያን ያሉበት፣ ብዙ ስውራን ያሉበት ትልቅ በረከት የሚያስገኝ ቦታ ነው። በሺ የሚቆጠሩ አባቶች ስውራን፣ የውሳን የሆኑ ታላላቅ አባቶች ጸሎታቸው ብዙ ተአምራት የሚያደርግ ብዙ በረከት ያለበት ትልቅ ገዳም ነው እና አመሰራረቱ ያው ቅድም እንደተናገርኩት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደመሰረተው ነው። ከዛ በኋላ ግን በጻድቁ አቡነ ሳሙኤል ዘዋልድባ የተመሰረተ ትልቅ ገዳም ነው። ጠበል አለው። በጠበሉም ብዙ ታምራት ይደረጋል። በቅርቡ መንግስት በገዳሙ ላይ አንዳንድ ስራ በጀመረ ጊዜ እንኳን ብዙ ታምራት እንደ እንደተደረገ በድፍረት ጠበል ውስጥ እየገቡ ይታጠቡ የነበሩ ሰራተኞች፣ ወታደሮች ብዙ ጉዳት እንደደረሰባቸው ከአባቶች ለመረዳት ችለናል። ስራውንም ለመስራት የመጡ ኮንትራክተሮች ሁሉ በልዩ ልዩ አውሬ እየተነደፉ መስራት እንዳልቻሉ፣ ብዙ ታምራት እንደታየ፣ ዝናብ ወርዶ ብዙ የስራውን ቁሳቁስ ሁሉ ጠራርጎ እንደወሰደው፣ ብዙ ታምራት እንደተፈጸመ አባቶች በግልጽ ነግረውናል። ወደፊት ይሄ በጽሁፍ ተዘጋጅቶ የሚወጣ ብዙ ተአምር እንዳለ በሰፊው አጫውተውናልና ገዳሙ ያው ከጥንት ጀምሮ ብዙ ተአምር የሚሰራበት፣ ብዙ ገር የሚፈጸምበት፣ ብዙ አባቶች ያሉበት፣ ብዙ ቅዱሳን የሚፈሉበት ትልቅ ቦታ ነውና፣ ሀገራችንም ኢትዮጵያ ተጠብቃ የምትኖረው በእንደነዚህ ባሉ አባቶች፣ በእንደዚህ በከበሩ ገዳማት ባሉ ቅዱሳን ጸሎት ጭምር ነው እና ገዳሙ ትልቅ የበረከት ቦታ ነው፣ ትልቅ የጸሎት ቦታ ነው እና ታሪኩን በዚህ ሰዓት ዘርዝሮ ለመጨረስ አጭር ይሆናል ጊዜው። እንግዲህ ወደፊት ፕሮግራም ከተሰጠን በሰፊው ፕሮግራሙን ማቅረብ እንችላለን። ብዙ የተሰሩ በካሴትም የተዘጋጁ ስለ ገዳሙ ታሪክ የተሰሩ ቪዲዮዎች አሉ። የተሰራቸው ጽሑፎች አሉና ና ዌብሳይታችን ላይም ፌቫልድባዳት ወርግ ገብቶ ያ ያንን በማየት ስለ ገዳሙ ትልቅነትና ቅዱስነት መረዳት ይቻላል። በአጭሩ ግን ገዳሙ በዚህ አይነት ሁኔታ በቅዱሳን አባቶች የተመሰረተ የሚጠበቅ ቦታ ነው ማለት ነው። እግዚአብሔር ክልም ዲያቆን ዳዊት፣ በቅርቡ ኢትዮጵያን ወቅታዊ ሁኔታ አስመልክቶ አንድ መግለጫ አውጥታችኋል፣ ማህበሩ በኩል ማህበሩ በአሁኑ ወቅት ኢትዮጵያ ውስጥ ተከስቶ ያለውን ሁኔታ የሃይማኖት ሰዎችም ብትሆኑ የሀገር ዜጎች ናችሁና፣ ከዚያ እምነት አኳያን ያወጣችሁት ኢትዮጵያን ወቅታዊ ሁኔታ በምን መልክ ነው የተከታተላችሁ ያላችሁት? በአሁኑ ወቅትስ ያለው ሁኔታ ምን ያህል አስጊ ነው ወይም ተስፋ ሰጪ ነው በእናንተ እይታ? እግዚአብሔር ይስጥልኝ። ምናልባትም ሊጠየቅ የሚገባው በወቅቱም እየታየ ያለውን ሁኔታ በሚመለከት ሰፊ ጊዜም የሚፈጅ በጥልቀት መታየትም ያለበት ነጥብ ነው፣ እየጠየቀኝ እውነት ነው። ዛሬ በኢትዮጵያ ትልቁ ውጥንቅጥ እንሰማለን፣ እናያለንም። ትልቁ ችግር ግን ይሄ ውጥንቅጥ ትልቅ ደረጃ ደርሶ ድርምስ ሲል ነው ሁላችንም ትኩረት የሰጠ ነው። ለዚህ ጥፋት ቅድመ ዝግጅት ተደርጓል። ይህ ጥፋት ዋዜማውን ካየን ሰንብተናል። ሁላችንም ግን ወይም ብዙዎቻችን ዝም ብለናል። እግዚአብሔር ይመስገን። በእርግጥ ይሄ ጉባኤ በየጊዜው በዚህ ረገድ ሲያሳስብ ቆይቷል። ይህን ሁሉ ስል ምን ማለቴ ነው? በቅድሚያ ኢትዮጵያዊነትን ለማፍረስ ቤተክርስቲያንን ማፍረስ በሚል አላማ ላይ የሚንቀሳቀሰው ዛሬ በስልጣን ላይ ያለው ክፍል ቤተ ክርስቲያንን ከስር ስር ለመሸርሸርና ለማጥፋት ሲጥል ቆይቷል። ያ ግቡን የመታ ሲመስለውም በቤተ ክርስቲያን ላይ ከፍተኛ ጥቃት እስከ መሰንዘር እና አከርካሪውን መትተናል ብሎ እስከ መናገር ድረስ ደፍሮ እንመለከተዋለን። ግቡን የመታ ሲመስለው ነው ያን የተነገረው። ዛሬ በእርግጥ ነው ሰዎች እየተገደሉ ነው። ትልቁ ችግር ግን ሰዎች በሀገራችን መሞት የጀመሩት የአካሉን ብቻ ሳይሆን በተለይ በስነ ልቦና መገደል የጀመሩት ማንነታቸውን እንዲያጡ መደረግ ከጀመሩት ዛሬ አይደለም፣ እጅግ ሰንብቷል። ኢትዮጵያውያን ማንነታቸውን እንዲያጡ ከትምህርት ቤት ጀምሮ በተለያየ ደረጃ ስልታዊ ዘመቻ ሲደረግባቸው ቆይቷል። የመጀመሪያውና ትልቁ ተዋህዶ ሃይማኖታቸውን እንዲዘነጉ ስርዓቷን እንዲጥሉ፣ እንዲተዉ ማድረግ ነው። ከዛ ጀምሮ እንግዲህ በሰፊው በቤተ ክርስቲያን ላይ ጥቅፋት ሲደረግ ቆይቷል። ቤተ ክርስቲያን ለማጥቃትና ለማጥፋት ደግሞ ሌሎች የቤተ ክርስቲያን አካል ያልሆኑ ወገኖች በቤተ ክርስቲያን ላይ የጥላቻና፣ የቁርሾ፣ የቂን የበቀል ስሜት እንዲያደርባቸው፣ ያ የበቀል ስሜታቸው እያደገ ሄዶ በቤተ ክርስቲያን በክርስቲያኖቹ ላይ ጥቃት እንዲያደርሱ ግፊት ሲደረግባቸው ሲደረግላቸው ቆይቷል። ለዚህም በከፋ ካህናት መታረዳቸውን ምእመናን መቃጠላቸውን አብያተ ክርስቲያናት መውደማቸውን ማስታወሱ ይበቃል። በአርሲ በደቡብ ሸዋ የተደረገውንም እንደዚሁ የምናስታውሰው ነው። በተለያዩ ክፍላት ሀገራት በሰሜን ሳይቀር በድንገት እንደተነሳ ተደርጎ አብያተ ክርስቲያናት ሲቃጠሉ እንሰማለን። በዚህ ረገድ ሌሎቹን ለመወረፍ ወይም ምንም ለማለት አይደለም። ነገር ግን መስጊድ ተቃጠለ ወይም ኮንፈረንስ አዳራሽ የፕሮቴስታንቱ ተቃጠለ ሲባል አልተሰማም። በተዋህዶ አብያተ ክርስቲያናት ላይ ግን እንደዚህ አይነት ስልታዊ ጠብቅ ዘመቻዎች ሲደረጉ ቆይተዋል። እንዳልኩት ስልታዊ ማነሳሳት ተደርጎ ሙስሊም በሚበዛበት አክራሪነት ያላቸውን በመቀስቀስ እንደዚሁም የተለያየ አምልኮ ያላቸው ሰዎች ባሉበት ሌላውን ሳይሆን የተዋህዶ ቤተ ክርስቲያን ላይ እንዲነሳሱ ሲደረግ ቆይተዋል። አስገራሚ የእግዚአብሔር ስራ ግን የተዋህዶ ቤተ ክርስቲያንን እንዲያጠፉ ማነሳሻ የተደረገባቸው ክፍሎች ያን መሰሪ ክፍል ዛሬ የነቅተውበት መነሳታቸው ነው እንግዲህ ለረጅም ጊዜ ሲደረግ የነበረው የዘመቻ ውጤት ነው ዛሬ እየሆነ የምንመለከተው። ዛሬ ዘመቻው በሁሉም ላይ ሆኗል። ሁሉም ላለው ክፍል የማይመች ስለው እና በአጠቃላይ ዛሬ ያለነው አደገኛ ሰዓት ላይ ነው። ይህን አደገኛ ሰዓት እንደምንወጣዋለን ያሌዛ ታሪክ ነው። ለሁሉም ግን ሁላችንም እየተመለከትን ያለነው እጅግ ጥፋቱ ክፋቱ ከፍተኛ ደረጃ ላይ ደርሶ አደገኛ ሁኔታ ላይ እንዳለን እንመለከታለን። ለዚህም መፍትሄው ደግሞ መልካሙን መንገድ መከተል ነው። በአጠቃላይ ግን በቤተ ክርስቲያን ላይ ሲደረግ የቆየው ዘመቻ እዚህ ደረጃ ላይ እንድንደርስ አድርጎናል። ሁል ጊዜ በቤቱ የሚደረግ ጥፋትን እግዚአብሔር ይመለከታል። አባቶች እንዲለያዩ ተደርገዋል። ሁለት ወገን እንዲሆኑ ተደርገዋል። ፓትሪያርኩ ውጪ፣ ሲኖዶሱ ውስጥ እንዲሆን አገር ውስጥ ያለ ፓትሪያርክ የሚሰበሰብ ሲኖዶስ ውጭ ደግሞ ሲኖዶስ የሌለው ፓትሪያርክ ሁለት ወገን የሆነ አመራር እንዲኖራት ጭምር ተደርጓል ቤተ ክርስቲያን ይቷል ዛሬ ሕዝበ ክርስቲያኑ ራሱን ያታላል። ሀገር ውስጥ ፓትሪያርክ አለ ብሎ ውጭ ያለው ደግሞ ሲኖዶስ አለ ብሎ እዚህ ሁለት ቦታ ተከፍሎ፣ ግን መመሪያ ማስተላለፍ በማይችልበት አቋም ላይ እንዲሆን ተደርጓል እና በአጠቃላይ ይህ በቤተ ክርስቲያን ላይ የተደረገው የጥፋት ዘመቻ አድጎ አድጎ አድጎ ዛሬ ያለበት ደረጃ ላይ ደርሷል። ያንን ነው እኔ የምመለከተው። እግዚአብሔር ይስጥልኝ። አቶ ፍሸትስ ማህበሩ በሀገር አሜሪካ ባሉት የእምነቱ ተከታዮች አባላት ዘንድ ምን አይነት የግንዛቤ ማስጨበጣ እያደረጋችሁ ነው? ወቅታዊውን የኢትዮጵያ ሁኔታ በተመለከተ ሀገራችንንና የቤተክርስቲያናችንን በተመለከተ። ያው ቅድም እንዳለው ዘወትር ሐሙስ በምን ቴሌኮንፈረንስ ላይ በቤተክርስቲያናችንም ሀገራችንም ላይ እየደረሰ ያለውን ነገር ለህዝብ አለን አውቆም ደግሞ የበኩላችንን አስተዋጽኦ እንድናደርግ ወደ ሀገር ቤት ብድር ሰአት ማንኛውም ሰው ኃላፊነቱን ወስዶ እንደ ጥንት አባቶቻችን ለሀገራችንና ለሃይማኖታችን ሊጠይቅ የሚፈልገው መስዋዕት ከፍ ቤተክርስቲያናችን ለሀገራችንን መታደግ እንዳለብን እያስተማረን እየነገርን ነው። እንግዲህ ዋናው እንግዲህ ፕሮቴክሽን ማህበር ቤተክርስቲያንና አካላዊ ጥቃት ብቻ ሳይሆን በትምህርት ክርስቲያናችን ትታደስ ብለው የተነሱትን እንትኖች ለመቋቋም መሰረታዊ የሆኑ የሀይማኖት ትምህርቶችን በተከታይ እዝሙ ቅና እንዲማር ምክንያቱም እውቀት ከማጣት ብዛት የተዋዶህ ልጆች ጠፍተናል። የአውቀት ማጣት ደግሞ ግድየለሽ እንድንሆኑ ስለዚህ የብሔራዊ ስሜት እንዲሰሙ ስለ ቤተክርስቲያኑ ለሀገሩ ያገባኛል የሚል ስሜት እንዲኖረው እና ከስሜቱ ዋሻገር ደግሞ የበኩሉን አስተዋጽኦ እንዲያደርግ የመስሪያ አካል እንዲሆን በተለያየ መንገድ ለህዝቡ እያስረዳን ነው። በየአመቱ በሚደረጉ የሰሜን አሜሪካ እንደዚህ በርካታ ምእመናን የሚገኙ ቦታዎች ሁሉ በበራሪ ጽሑፍ በመጽሔት እያደረግን በሀገራችንና ና በቤተክርስቲያናችን ላይ የሚደርሰውን ችግር ህዝቡ እንዲያውቅ አውቆም የበኩሉን አስተዋጽኦ እንዲያደርግ የአቅማችን እየደሰምን እያደረግን ይገኛል። ቀሲስ ሰለሞን ሮቢት የዓለም አቀፍ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች አንድነት ምክትል ሰብሳቢ ዲያቆን ዳዊት ታየ የዓለም አቀፍ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች አንድነት የትምህርት ክፍል ኃላፊና አቶ ውብሸት ከበደ ወንድሙ የዓለም አቀፍ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች አንድነት የሕዝብ ግንኙነት ኃላፊ ስለ ቃለ ምልልሱ እናመሰግናለን። እሺ እግዚአብሔር ያክብርልን። እንደ ማጠቃለያ ሀሳብ አርጌ የምሰጠውና የማስተላልፈው መልእክት በመሰረቱ በሶስት ነጥቦች ላይ ያተኮረ ነው። የመጀመሪያው ዛሬ በሀገራችን እየሆነ ካለው አንጻር በመንበር ላይ የተቀመጡት ለምን አልተናገሩም ወይም እገሌ ለምን ይሄን አላለም ቤተ ክርስቲያን ዝም ብላለች የሚለው ቀሳ አለ። ይህ ስህተት ነው። ቤተ ክርስቲያን ሁል ጊዜ እየተናገረች ናት። ድምጿ የቀደሙት አባቶች የጻፉት በእግዚአብሔር ተቃኝተው በመንፈስ ቅዱስ ተቃኝተው ጽፈው ያቆዩልን ስርዓቷ፣ ትምህርቷ ነው ህዝብ አይበደል ብሎ ያስተማሩት ትምህርት በወንጌል የሰፈረው ቃል ያ የቤተ ክርስቲያን ድምፅ ነው። ከዚህ ውጭ የሆነ ድምፅ መጽሐፍ ቅዱሱ፣ ቅዱሳት መጽሐፍት የማይፈቅዱትን ድምፅ የሚያሰማ የቤተ ክርስቲያን አገልጋይ ወይም የቤተ ክርስቲያን አባት ቢኖር እሱ ያን ድምፅ ባለ ማሰማቱ ተቃራኒ ድምፅ በማሰማቱ ቤተ ቤተክርስቲያን ድምጿን አላሰማችም ሳይሆን ያ ሰው ከቤተክርስቲያን አቋሙን ለይቷል ከቤተክርስቲያን አቋም ተለይቷል ተገንጥሏል ተብሎ ነው የሚገለጸው። የቤተክርስቲያን ድምጿ በቅዱሳት መጽሐፍት የጻፈው የተጻፈው ነውና ይህን ሁላችንም እንድናስታውስ አሳስባለሁ። ተሿሚ ሁል ጊዜ ለሿሚው ታማኝነት አለው። ዛሬ በመንበር ላይ የተቀመጡትም ለሿሚያቸው ታማኝ ቢሆኑ አይወቀሱበትም። ምክንያቱም ለሾማቸው ነው የታመኑት። ይልቁኑ እኛ እንወቀሳለን። መሾም የማይገባው መሾም የማይገባውን ሲሾም ያን ጊዜ ድምጻችን ማሰማት ነበረብንና ያን ባለማሰማታችን ሁላችንም ተጠያቂዎች ነው። ሁለተኛ ቤተ ክርስቲያን ተከፍላለች እያለን ብዙ ስንናገር እንሰማለን። ቤተክርስቲያን አንዲት ናት፣ አልተከፈለችም። አባቶች ተከፍለው ይሆናል። አንዲት ቤተክርስቲያን ግን ሁል ጊዜ አንዲት ናት። ራሷ ክርስቶስ ነው፣ ቤተክርስቲያንም የክርስቶስ አካል ናት። ሐዋርያው ቅዱስ ጳውሎስ ያስተማረውን ያሳሰበውን ሁል ጊዜ ማስታወስ ይገባል። የእነሱ መለየት የቤተ ክርስቲያን መከፈል አይደለም። ቤተ ክርስቲያን አንዲት ናት፣ አልተከፈለችም። አባቶች ግን ተከፍለዋል። ስለዚህም ለአባቶችም ለሁላችንም እንድንጸልይ፣ አባቶች አባትነታቸውን ተገንዝበው ለቤተ ክርስቲያን አንድነት እንዲተጉ ወደ እግዚአብሔር ልቦና እንዲሰጣቸው ማመልከት ይገባናል። ሶስተኛ፣ ዛሬ በሰፊው ጥፋት እየተሰራበት ያለው ካህናት፣ ቀሳውስት፣ የቤተ ክርስቲያን አገልጋዮች ፖለቲካ ውስጥ ገቡ እየተባሉ መወቀሳቸው ነው ስለ ኢትዮጵያ ስለ ሀገር ሲናገሩ። ይሄ ግንዛቤ የጎደለው አመለካከት ነው። እነ ነቢዩ ኤልያስ የናቡቴን መሬት አክአብና ኤልዛቤል ሲነጥቁ፣ ኤልዛቤል ናቡቴን ስታስገድል ገስጿል፣ ተናግሯል። በዛሬ ዘመን ቢኖር ኖሮ እንግዲህ ነቢዩ ኤልያስ ፖለቲከኛ ሊባል ነበረ። የማይገባህን አድርገሃል እያለ ሄሮድስን ሲወቅስ የነበረው መጥምቅ ዮሐንስ ዛሬ ቢኖር ፖለቲከኛ ሊባል ነበረ። የድሆች ጠበቃ የተባለ እነ ቅዱስ ዮሐንስ አፈወርቅ ዛሬ ቢኖሩ ፖለቲከኞች ሊባሉ ነው። መንግስት ስልጣንን እስከ ማረካከብ የደረሱት አቡነ ተክለ ሃይማኖት ዛሬ ቢኖሩ ፖለቲከኛ ሊባሉ ነበረ ማለት ነው። ስህተት ነው ይሄ። በመሰረቱ የቤተ ክርስቲያን ሰው ስህተትን መንቀፍ መገሰጥ ማረም እውነትን መናገር እውነት ከሆነው ጋር አብሮ መቆም ይጠበቅበታል። ያን ካላደረገ ይልቁኑ ያ ሰው የቤተ ክርስቲያን አገልጋይ አይደለም። ስለዚህ ይህን አመለካከታችን ከውስጣችን ነቅለን ይልቁኑ ካህናት፣ አገልጋዮች ሁሉ እውነት ለሆነው ከአባቶቻችን ለወረስነው እንድንቆም በሉ እግዚአብሔር ስማት አሳስባለሁ። ይኸው ነው መልእክቴ። እግዚአብሔር ይስጥልኝ። እኔ ደግሞ በመመናኑ በኩል እንደ ማጠቃለያ የምለው ነገር ምዕመናን በተለያየ ምክንያት መለያየታችንን አቁመን እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነን ለቤተ ክርስቲያናችን አጥር ቅጥር የሚሆን የሚል ነው፣ መፋሰበን ያለኝ አመሰግናለሁ። እንግዲህ ሁላችንም እንደምናውቀው ሀገራችን እንደምናውቀ በአሁኑ ወቅት ችግር ላይ ያለችው ቤተ ክርስቲያናችን ሰዎች እንዲያለ ማየት ምን እንደተናገረው ሁላችንም የሀገራችን ጉዳይ የሚያዝላል መሆኑን ተገንዝበን ካህንም ሆነ ምእመን ፖለቲካን የሚባለውን በመንግስት የሚሰጠው ምስል ሳንሰረ ሁላችንም ለሀገራችንም ለቤተ ክርስቲያናችንም በአንድነት በህብረት እንድንቆም እና የሚጠበቅብንን ኃላፊነት እንድንወጣ አደራ ለማለት ይፈልጋለሁ። ይህም የሬዲዮ ጣቢያ ይህም የድርሰትን ስለ ማህበራችን ስለ ሀገራችን ስለ ቤተ ክርስቲያናችን የሚሰማንን ወል dimenager dimen sabatakan a minister radio